ሰሞኑን በአዲስ አበባ ከተማ ለአራት ቀናት የቆየ ኮንፈረንስ ያካሄዱት ተቃዋሚዎቹ የኦሮሞ ነጻነት ግንባርና የኦሮሞ ፌዴራሊስት ኮንግረስ ሁሉን አካታች የኦሮሚያ ክልል የሽግግር መንግስት እንዲመሰረት እንደሚሰሩ ገልጸዋል። ሀሳቡ የቀረበው ምርጫ ከመካሄዱ በፊት ሰላም ለማምጣት የጋራ መንግስት ስለሚያስፈልግ ነው ሲሉ የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ፕሮፌሰር መራራ ጉዲና ለአሜሪካ ድምፅ ተናግረዋል። ኢትዮጵያ መንግስት በህገ መንግስቱ መሰረት በምርጫ የተቋቋመ ነው ያሉት የኦሮሚያ ክልላዊ መንግስት ቃል አቀባዩ ኃይሉ አዱኛ በበኩላቸው የፓርቲዎቹ መግለጫ ይህ ህገ መንግስታዊ ነው ሲሉ ለአሜሪካ ድምፅ ምላሽ ሰጥተዋል። እስክንድር ፍሬው ቀጣዩን ዘገባ ልኮልናል። ተቃዋሚዎቹ የኦሮሞ ነጻነት ግንባር ኦነግ እና የኦሮሞ ፌዴራላዊ ኮንግረስ ኦፌኮ ለአራት ቀናት የፈጀ ጉባኤ ያካሄዱት ከየካቲት 12 እስከ 15 2017 ዓ.ም ዓ ነው። የኦሮሞ ፌዴራላዊ ኮንግረስ ሊቀመንበር ፕሮፌሰር መረራ ጉዲና ለአሜሪካ ድምፅ ሲናገሩ፣ በጉባኤው ከተለያዩ የኦሮሚያ ክልል አካባቢዎች የመጡ የህብረተሰብ ክፍሎች ተሳትፈዋል ብለዋል። ጉባኤው የተነጋገረውም በኦሮሚያ ክልል ያለው ጦርነት በሚቆምበት ያለበት ሰላም በሚመጣበትና የክልሉም ሆነ የሀገሪቱ ፖለቲካ በሚስተካከልበት ሁኔታ ላይ እንደሆነ ጠቅሰዋል። ለችግሩ መፍትሄ ይሆናሉ በሚል በጉባኤው ከተላለፉት የውሳኔ ሀሳቦች መካከል ደግሞ የጋራ የኦሮሚያ የሽግግር ብሔራዊ አንድነት መንግስት ማቋቋም መሆኑን ሊቀመንበሩ ለአሜሪካ ድምፅ አብራርተዋል። በኢትዮጵያ ውስጥ ያሉት ተቋማት ሙሉ በሙሉ በሚቻል ደረጃ በአንድ ቡድን ወይም በአንድ ገዢ ፓርቲ እነዚህን ለማስተካከል ወደ ነጻና ፊታዊ ምርጫ ለመሄድ ሌላ ምርጫ ስለጠፋ ነው፣ እንደዛ ያደረግ ነው። ያ ማለት በሀገሪቱ ውስጥ ያሉት ተቋማት ከምርጫው በፊት የሚስተካከሉበት፣ ከምርጫው በፊት ሰላም የሚወርድበት። ሰላም ከሌለ ምርጫ ማካሄዳት ሲ እነዚህ እነዚህ ነገሮች ለማስተካከል የጋራ መንግስት ያስፈልጋል። እሱ ነው ዋና ጉዳይ። ከ2019 ዓ ም ጀምሮ በኦሮሚያ ክልል የተለያዩ አካባቢዎች እየተካሄደ ነው ያሉትን ግጭት የጠቀሱት የኦፌኮ ሊቀመንበር የጉባኤው ዋነኛ ዓላማም በክልሉና በአገሪቱ ላሉ ችግሮች መፍትሄ መፈለግ መሆኑን ጠቅሰዋል። መሰረታዊ ጉዳዮችን ላይ ለመነጋገር ነው። ሌሎቹ ተጨማሪ ጉዳዮች ናቸው። አንደኛው በኦሮሚያ ውስጥ እየተካሄደ ያለው ግጭት ጦርነት እንዴት ቆሞ ሰላም መውረድ ይችላል በሚለው ጉዳይ ላይ የኦሮሞም ኢትዮጵያ በተለይም ኦሮሞ አካባቢ ያለው ፖለቲካ እንዴት እናስተካክላለን። እነሱ ሀሳቡን ያቀረቡት የጋራ የሽግግር መንግስት ገዢውን የብልጽግና ፓርቲና የኦሮሞ ነጻነት ሰራዊትን እንደዚሁም ጉዳዩ የሚመለከታቸው ሌሎች አካላት እንደሚያካትትም ፕሮፌሰር መረራ ገልጸዋል። ተቃዋሚዎቹ የኦሮሞ ነጻነት ግንባር ኦነግና የኦሮሞ ፌዴራላዊ ኮንግረስ ኦፌኮ ባቀረቡት የሽግግር መንግስት መስረተ ሀሳብ ላይ ምላሽ የሰጡት የኦሮሚያ ክልላዊ መንግስት ቃል አቀባይ ኃይሉ አዱኛ ተቀባይነት የሌለው ነው ሲሉ ገልጸዋል። መንግስት በህገ መንግስቱ መሰረት ግልጽና ፍትሐዊ በሆነ ምርጫ ተካሂዶ የተቋቋመ መንግስት ነው። መንግስት ህዝቡ የሰጠውን የኮንትራት አመት አምስት አመት ነው። ያ ኮንትራትን መሰረት በማድረግ ሀገሪቱን እያስተዳደረ ይገኛል። ኮንትራቱን የሚጨርሰው ደግሞ በሁለት ሺ አስራ ስምንት ቀጣይ በሚደረገው ምርጫ ስለሆነ በዚህ አግባብ ነው መደረግ ያለበት እንጂ እነሱ ያወጡት የሽግግር መንግስት የሚባለው በኦሮሚያ ብሔራዊ ክልላዊ መንግስት አሁን መንግስት ሰላምን እያሰፈነ ታጥቆ መንግስትን ሲፋለሙ የነበሩ አካላት በህዝቡና በመንግስት ጥሪ ተከትሎ ወደ ሰላማዊ መንገድ እየተመለሱ ያሉትን አኳኋን አስደንግጧቸው ያወጡት መግለጫ ነው ብለን ነው የምንወስደው እንጂ እኛን የሚመለከት ህገ መንግስት የተከተለ ሳይሆን በራሳቸው ዓለም ቅጨት ውስጥ ያሉ ሆኖ ነው ያገኘ ነው እንጂ ፍጹም ተቀባይነት የሌለው ይህ ህገ መንግስታዊ የሆነ መግለጫ ነው። ተቃዋሚ ፓርቲዎቹ የሽግግር መንግስት ምስረታ ጥሪን ያቀረቡበት አንዱ ምክንያት በክልሉ ለቀጠለው ግጭት መፍትሄ ይሆናል በሚል እንደሆነ የኦፌኮ ሊቀመንበር ገልጸዋል። አቶ ኃይሉ በዚህ ጉዳይ ላይ በሰጡት አስተያየት መንግስት የጸጥታውን ችግር ለመፍታት እያደረገ ያለው ጥረት ከጊዜ ወደ ጊዜ ውጤት እያመጣ ነው ሲሉ ተናግረዋል። የክልላችን ሰላም ከጊዜ ወደ ጊዜ እየተለወጠ እየተሻሻለ ወደ ሰላማዊ መንገድ እየመጡ ያሉ ታጣቂዎችም ቁጥር እየበዛ ስለሆነ እነዚህ የፖለቲካ ፓርቲዎች ኦፌኮም ኦነግንም ጨምሮ በዚህ ተደናግጦ መንግስት ወደማይቆጣጠረው ግጭት ያመራል ብሎ ሲጠብቁ፣ አሰብስፈው ሲጠብቁ የነበሩ የፖለቲካ ፓርቲዎች ስለሆኑ በዛም ተስፋ እየቆረጡ ሲመጡ አሁን የቅዘታቸው ግዘት የሽግግር መንግስት፣ የሚል አጀንዳ ብዙም የማይሄድ ከማህበራዊ ሚዲያ ፍጆታ ያላለፈ ተቀባይነትም የሌለው ምናልባትም ተጠያቂነትም ሊያስከትል የሚችል ህገ መንግስት የሚንድ አካሄድ ስለሆነ ፍጹም ተቀባይነት የሌለው መሆኑን ልንገልጽ እንወዳለን። የኦሮሞ ነጻነት ሰራዊት በበኩሉ ባወጣው መግለጫ በኦነግና በኦፌኮ የተጠራውን ጉባኤ ከጠቅላይ ሚኒስትር አብይ አህመድ አጀንዳ ጋር አብሮ የሚሄድ ፕሮጀክት ነው በማለት አውግዟል። ተቃዋሚዎቹ የኦሮሞ ነጻነት ግንባር ኦነግና፣ የኦሮሞ ፌዴራላዊ ኮንግረስ ኦፌኮ ለአራት ቀናት በተካሄደው ጉባኤ ላይ ለግጭት መነሻ የሚሆኑ የአስተዳደር ወሰን ጥያቄ ችግሮችንም አንስተው መነጋገራቸውን የኦፌኮ ሊቀመንበር ፕሮፌሰር መረራ ጉዲና ተናግረዋል ይህንኑ መነሻ አድርገው መግለጫ ያወጡት የኦጋዴን ብሔራዊ ነጻ አውጪ ግንባር እና ሌሎች በሶማሌ ክልል የሚንቀሳቀሱ ፓርቲዎች ተቃውሞ አቅርበዋል ኦፌኮና ኦነግ ድሬዳዋና ሞያሌን ጨምሮ በአንዳንድ ግዛቶች ላይ የይገባኛል ጥያቄ ማንሳታቸውን የጠቀሱት ፓርቲዎቹ አካሄዱ የፌዴራል ህገ መንግስቱን እና በተለያዩ ብሔሮች መካከል ያለውን በሰላም አብሮ የመኖር መርህ ይጻረራል በማለት አውግዘዋል በጉዳዩ ላይ ምላሽ የሰጡት የኦፌኮ ሊቀመንበር ፕሮፌሰር መረራ ጉዲና የእነሱ ሀሳብ ጥያቄው በድርድር በድርድርና በንግግር እንዲፈቱ ማድረግ መሆኑን አብራርተዋል። ዋና ጉዳይ ግን ለመደራገሪም ለመነጋገሪም ዘላቂ ሰላም በዚህ ሀገር ለመፍጠርም ያሉት ጥያቄዎች በሚሆን መንገድ እንዲመለሱ ለማድረግ፣ የጉባኤው ዋነኛ ዓላማ ግን መሰረታዊ የፖለቲካ ችግሮቻችንን በመፍታት ዘላቂ ሰላምና መረጋጋት እንዲፈጠርና ዲሞክራሲያዊ አስተዳደር በሀገራችን እንዲሰፍን እንደዚሁም መሰረታዊ ችግሮች እንዲፈቱ የራሳችንን አስተዋጽኦ ማድረግ ነው ብለዋል። ፕሮፌሰር መረራ ለአሜሪካ ድምፅ እስክንድር ፍሬው ከአዲስ አበባ